ተቃዋሚዎች ውይይቱን ለማቋረጥ የሚሰጧቸው ምክንያቶች እንደ ቅድመ ሁኔታ እንደሚቆጠሩ ገዢው ፓርቲ ኢህአዴግ ቀደም ሲል አስታውቋል። እስክንድር ፍሬው ዘገባውን ይዟል። ራሳቸውን ያሰባሰቡት ስድስት ተቃዋሚ ፓርቲዎች ከገዢ ፓርቲ ጋር እየተካሄደ ያለውን የቅድመ ድርድር ውይይት ሊያቋርጡ እንደሚችሉ ያስታወቁት ባለፈው ረቡዕ በተካሄደ ስብሰባ ነው። ለዚህ ውሳኔያቸው ዋነኛ መነሻ የነበረው ደግሞ ገዢ ፓርቲ ኢህአዴግና ሌሎች ተሳታፊዎች ድርድሩ ያለ ሶስተኛ ወገን አደራዳሪነት በራሳቸው በፓርቲዎቹ እንዲመራ በሚል የያዙት አቋም ነው። ገዢው ፓርቲ በዚህ ጉዳይ ላይ ያለውን የመጨረሻ አቋም ይፋ ያደረጉት የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊና በጠቅላይ ሚኒስትር ጽሕፈት ቤት የዴሞክራሲ ግንባታ ጉዳዮች አስተባባሪ ሚኒስትር ሽፈራው ሽጉጤ ናቸው። እኛ ለተከበራቸው የተቃዋሚ ፓርቲ መሪዎች እንደገና በአጽንኦትና በክብር የምናቀርበው ጥሪ እኛ ራሳችን በቂዎች ስለሆንን ሶስተኛ ወገን አያስፈልገንም። ኢህአደግ በዚህ ጉዳይ ላይ የመጨረሻ አቋሙ ይሄ ነው። ከዚህ በኋላ በዚህ ጉዳይ ሌላ ማድረግ ተገቢ ነው ብለን ስላላሰብን ተቃዋሚዎቹ የሚያቀርቡትን ሀሳብ ማክበርና በእነሱ ሀሳብ ከነሱ ጋር መደራደር ትክክለኛና አስፈላጊ ነው ብለን ማመናችንን ለመግለጽ ነው። በዚህ ጊዜም ነው ስድስቱ ፓርቲዎች ማለትም መኢአድ፣ ሰማያዊ፣ ኢዴፓ፣ ኢራፓ፣ መኢዴፓና መኢባፓ ከአዳራሹ በመውጣት ለጥቂት ደቂቃዎች ለመመካከር የጠየቁት። ስድስቱ ፓርቲዎች በምክክራቸው የደረሱበትን አቋም ለተወያዮቹ ሲያብራሩም በዚያው ደቂቃ ለማቋረጥ የወሰኑ መስሎ ነበር። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ የፓርቲዎቹ አቋም እንደ ቅድመ ሁኔታ እንደሚቆጠር የተናገሩት በዚህ ሁኔታ ውስጥ ነበር። መጀመሪያውኑ ቅድመ ሁኔታ ማቅረብ ተገቢ አይደለም የሚል አንስተን ቅድመ ሁኔታ አላቀረብንም ብላችሁን የነበራችሁት፣ አሁን ግን በብላክ ኤንድ ዋይት ቅድመ ሁኔታ አስቀምጣችሁ መጥታችኋል። ስለዚህ የመጀመሪያው ኢህአዴግ ቅድመ ሁኔታ በየትኛውም መስፈርት የማይቀበል መሆኑን ልናረጋግጥላችሁ እንወዳለን። ሁለተኛ በጋራ በሆነ አጀንዳ በጋራ መደራደር፣ ስድስቱም አንድ ላይ አቋም አለን ያላችሁ ፓርቲዎች ከኢህአዴግ ጋር ለብቻችሁ የተለየ አጀንዳ አለን ካላችሁ በተለይ አጀንዳችሁ ላይ ለመደራደር ግን ደግሞ ያለ አደራዳሪ ለመደራደር እንቀበላለን። አደራዳሪ ሳይኖር መደራደር አንፈልግም የሚል አቋም ካላችሁ አቋማችሁን እናከብራለን። በኢህአዴግ በኩል የትኛውም ፓርቲ ከዚህ ድርድር ወጥቶ ለሀገራችን የፖለቲካ ምህዳር መስፋት የሚያደርገውን አስተዋጽኦ ከማድረግ ወጥቶ መሄድ ጠቃሚ ነው፣ ሀገራችንንም ሆነ ተቃዋሚ ፓርቲዎችን ይጠቅማል ብለው ስለማያምን አሁንም በድርድሩ እንድትቀጥሉ እንጋብዛቸዋለን። የራሳችሁን አቋም ግን ደግሞ እናከብራለን። የመጨረሻ አቋማቸውን የሚያሳውቁት በስራ አስፈጻሚ ወይም በምክር ቤት ደረጃ ከተወያዩ በኋላ መሆኑን ስድስቱ ፓርቲዎች ግልጽ ያደረጉት ይሄንን ከመሳሰሉ የኢህአዴግና የሌሎች ፓርቲዎች አስተያየቶች በኋላ ነው። ሰማያዊ ፓርቲ የደረሰበት ውሳኔም ይሄንኑ ሂደት ተከትሎ የመጣ ነው። ሌሎች አምስት ፓርቲዎች ተመሳሳይ ስብሰባዎች እንደሚያደርጉና በውይይቱ መቀጠላቸውን ወይ ደግሞ ማቋረጣቸውን ይፋ እንደሚያደርጉ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ